የየመን ባለስልጣናት በገለጹት መሰረት ባለፉት ሁለት ሳምንታት ሁለት መቶ ሀያዎቹ ስደተኞች የተመለሱት በኤደን ባህር በኩል በመርከብ ተጭነው ወደ መጡበት ሶማሊያ አቅጣጫ ነው። ሰንዓ የመን የሚገኘው ተባባሪያችን ጋዜጠኛ ግሩም ተክለ ሃይማኖት ስደተኞቹ የተመለሱት ባለፈው ረቡዕና ቅዳሜ ዕለት እንደሆነ ነው የሚናገረው። የአፍሪካ ስደተኞች ይባላል እንጂ ይሄ በትክክል መቶ ከመቶ ኢትዮጵያውያን ስደተኞች እንደሆኑ ነው የሚማቀው ያው በአጠራር ደረጃ አፍሪካ ስደተኞች ነው የሚባለው እንጂ ኢትዮጵያውያን ብቻ ናቸው የሚኖሩት። ና አይኤም ካምፑ በዚህ ወር ብቻ ስምንት መቶ ሰላሳ አራት አካባቢ ስደተኞችን ወደ ኢትዮጵያ መልሷል። ከአሁኑ ሰዎች ጋር ማለት ስደተኞቹ የሚመለሱት በውዴታ ነው ያለው ግሩም ተክለ ሃይማኖት በመቀጠል ግዴታ የለበትም። አይኤም ይህንን አያስገድድም። ግን ሲያዙ ከየእስር ቤቱ እያስፈታ እንዲሁም ደግሞ መንገድ ላይ ምግብ አተወድቀው ምን ብለው ሕክምና አገልግሎት ያገኙና ከዛ በኋላ ነው ወደ ኢትዮጵያ የሚመልሷቸው ይሄ የውዴታ የሚሄዱ ናቸው ሁለተኛ ደረጃ በቀን የሚገባው መጠን ራሱ ባይወይም እንኳን የሚመዘገበውን ብታዩ ኢትዮጵያውያን ስደተኞች በቀን ከሶስት መቶ እስከ አራት መቶ ስደተኛ ወደ የመን ይገባል ከእነዚህ ውስጥ በጣም ጥቂቱ ነው የሚመለሰው ሶስት መቶ ና አራት መቶ ስደተኛ ገብቶ በአንድ ወር ውስጥ ወደ ስምንት መቶ ሲመለስ የሁለት ቀኑ ወይ የሶስት ቀኑ ነው ማለት ነው የሚመለሰው በየመን የሚታየው ረሃብና ጦርነት ካለው ሁኔታ ጋር ተዳምሮም አስጊ መሆኑን ነው ግሩም የሚያስረዳው አጠቃላይ የመን ውስጥ ያለው ሁኔታ በጣም አስጊ ነው። ያው ሰና ከተማም ቢሆን ቀኑን ሰላም ይውልና፣ ሌሊት ሌሊት በአየር ጥቃት እንዲሁ ሲደበደብ ነው የሚያድረው። እዚህ ካሉት ከሁቲ አማጽያ ሚሊሻዎች በኩልም ኢትዮጵያውያን ስደተኞች ከሀገራችን ይውጡልን በሚል ከዩኤን ኤች አር ጋር ድርድር ይዘው በጣም ብዙ ስደተኞች እስከ ማሳሰር በዩኤን ኤች አሩ ሲደርስ ስደተኞቹን አውጡልን ብለዋቸዋል። እንደገና በውጭ ሆነው በሚታገሉት ፕሬዚዳንት አብዱ ረቡ መንሱር በኩል ደግሞ እንደዚሁ ኢትዮጵያን ስደተኞች ከየመን እንዲወጡልን ብለው ጠይቀዋል። የረሃቡ መጠን በጣም ከሚገባው በላይ ከሚገባው በላይ ነዋሪው መቋቋም ያቃተበት ሁኔታ ነው ያለው። ድንገት እንደውም ሰንአ ከተማ ውስጥ ቀነስ ብሎ ሊታይ ይችላል እንጂ ከከተማ ውጭ ባሉትም ሆነ እዚህ ሰንአ ከተማ ውስጥ ከሚገባው በላይ በአስቸጋሪ ሁኔታ እና በከፍተኛ ረሃብ ውስጥ ነው ያሉት። በኢትዮጵያ የዓለም አቀፍ የስደተኞች ጉዳይ ድርጅት አይኦኤም የኮሚኒኬሽን ጉዳይ ባለሙያ አቶ አለማየሁ ሰይፈስላሴ ሰሞኑን ከየመን የተመለሰ የለም ከጅቡቲ ግን ወደ ሰባ ኢትዮጵያውያን ተመልሰዋል ብለውናል። ምንም አዲስ የሆነ ሙቭመንት የለም። በፊት የነበሩ ያው የሚቀጥል አለ፣ ግን ባለፈው ሳምንት ምንም አልነበረም። ከጅቡቲ ብቻ ነው የነበረው። ከጅቡቲ ወደ ሰባ የሚሆኑ መጥተዋል። ጅቡቲ ነው እንጂ ከየመን አይደለም። የመን ገና ሙቭመንት አልጀመረም። አሁን ለትንሽ ጊዜ ተቋርጦ ስለነበር እሱን ለማስቀጠል ቬሪፋይ የሚያደርግ ቲም ይሄዳል። ገና ኢትዮጵያውያን መሆናቸውን የሚያጣራ ቡድን ይሄድና ያጣራል። ከመንግስት ሳይት እነሱ አጣርተው ሲጨርሱ ከዛ ነው ሪሎኬት የሚደረጉት። ይሄም አሁን ቅርብ ጊዜ የታሰሩት ላይ ከሆነ እነሱ ላይሆን ይችላል። እነሱ ገና ጊዜ ይፈጃል በፊት ጀምሮ ስትራንድድ የሆኑ አሉ፣ ይወይም ትራንዚት ሴንተር የሆኑ ስለዚህ እነሱን ነው ማስመጣቱን የምንቀጥለው እኛ እንጂ አሁን በቅርቡ የታሰሩትን ኬዞች ከሆነ እነሱን ቶሎ ለማምጣት ገና ጊዜ ይፈጃል። ወደ ሀገራቸው ለመመለስ የሚፈልጉ በርካታ ኢትዮጵያውያን እንዳሉ የተናገሩት አቶ አለማየሁ ሰይፈ ስላሴ መስሪያ ቤታቸው በቀጣይ እነዚህን ዜጎች ለመመለስ እየሰራ መሆኑንም ተናግረዋል። ብዙ ነው ያለው። ወደ ሁለት ሺህ የሚሆን አለ ተብሎ ነው የሚጠበቀው። እንግዲህ ቀስ እያለ ሙቭመንቱ ከበፊት ጀምሮ ኢቫኩዌት እያደረገ ያለ ነው። ስለዚህ ያ ነው የሚቀጥለው ኢቫኩዌሽን። ትራንዚት ሴንተር ስለሆኑ ያሉት መመለስ እንፈልጋለን ያሉትን ነው ለማምጣት ወደዚህ እንቅስቃሴ የጀመርነው። ስለዚህ እሱ ያው ኮንቲኒስ የሆነ ኤፈርት ነው።